ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። መስታወት አድረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬ የጋቢና ጉዞ የኢንተርኔት ፈረቃ ዙሪያ ላይ እንወያያለን። ሰሞኑ ጉንድር ላይ ደና ነው። ከዚህ ከወር በፊት ግን በጣም ችግር ነበረ። በቃ በዛ ምክንያት ተዘግቶ ነበር፣ መንግስትን የዘጋው አሁን ይሰራላ። ሞባይል ኢንተርኔት ግን የለም። ከጠፋ ጀምሮ ፊ ታይምስ መቷለ ደቂቃ ይመጣል በትክክል ይሰራል። አንድ በኬብል ደግሞ አሉ እኮ ሬጉላር ኢንተርኔቱ ማለት ሞባይል ያልሆነው ኢንተርኔት አለ። አይቀርም ይመጣል፣ አታስብ። ተቆላ ፈረቃ ከሰው ነው። በዚህ ሳምንት የወጣት ሴቶች ቀን ታስቦ ሲውል ታዲያ ሴት ልጆች ይማሩ ሲሉ ቀዳማዊት እመቤት ሚሼል ኦባማ እና ታዋቂ የሆሊውድ ሴቶች ዘመቻ ጀምረዋል። በተደጋጋሚ ያስተዋለው ጉዳይ የሀገር መሪዎች የሆኑ ታላላቅ የንግድ ተቋማትና የዩናይትድ ስቴትስ አዳጊ ሴት ልጆችን ጨምሮ ሌሎችም የእናንተን ችግር ሲሰሙ በጣም ነው የሚያዝኑት የሚደነግጡትም። በኢትዮጵያ ደግሞ ፊቷ ላይ አሲድ የተደፋባት ወጣት ታሪክን ይዘናል። ሙሉ ታሪኩን ከዜናው ቀጥሎ እናቀርባለን። ጠብቁን። በመጨረሻው ዘገባችን በአዲስ መልኩ የፊዚክስ ትምህርትን ለሁለተኛ ደረጃና ለሌሎች ከፍተኛ ተማሪዎች ለማቅረብ ያለመ ኢትዮጵያዊ ፕሮፌሰርን በእንግድነት ይዘናል። በተለይ በስዕል የሚያሳየውን ነገር ካዩ በኋላ በአእምሯቸው ተቀርጾ ስለሚቀር አይረሱትም እና ፊዚክ የሚያስፈልገው እንደማይረሳ አድርጎ ማስተማር ነው። ዶክተር ካላዩ በላይና መጽሐፉ የጋቢና እንግዶች ይሆናሉ። ታክሲዋ እንግዲህ ሙሉ ናት። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና ኢትዮጵያ ውስጥ ተቃውሞ ሀገሪቱን ያቀጣጠለው ህዝቡ የመንግስትን ባዶ ቃሎች ሳይሆን እውነተኛ ለውጥ ማየት ስለሚፈልግ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አሳሰቡ። መንግስት የፖለቲካ ለውጦችን አመጣለው ሲል ሰሞኑን ማሳወቁ የዘገየ መግለጫ ነው ብለውታል። ጥቅስ ዴሞክራሲያዊ መንግስት እስኪመሰረት ድረስ ሁሉንም ዜጎች የሚያሳትፍ የፖለቲካ ስርዓት በሀገሪቱ እስኪፈጠር ምንም ቢያስከፍለን ትግላችን ይቀጥላል ብለዋል ዶክተር መራራ ጉዲና። እንደ አውሮፓውያን አቆጣጠር በ2014 ዓ.ም ላይ በጽንፈኛው የቦኮ ሀራም ቡድን ተጠልፈው ከተወሰዱ በርካታ ልጃገረዶች መካከል ሀያ አንዱ መለቃቃቸው የናይጄሪያ ባለስልጣናት አስታወቁ። የሀገሪቱ መሪ ፕሬዚዳንት ሙሐሙዱ ቡሃሪ ቃል አቀባይ ዛሬ በትዊተር እንዳስረዱት የተለቀቁት ልጃገረዶች በአሁኑ ወቅት በመንግስቱ ዋናው የጸጥታ ጥበቃ አገልግሎት መስሪያ ቤት ጥበቃ እየተደረገላቸው ነው። ቃል ማላም ጋርቦ ልጃገረዶቹ ሊፈቱ የቻሉት ዓለም አቀፉ የቀይ መስቀል ድርጅትና የስዊዘርላንድ መንግስት የቡሃሪን አስተዳደርና ና ካደራደሩ በኋላ ነው ብለዋል። በሶማሊያ ዛሬ ጧት በትንሹ ስድስት የሶማሊያ መንግስት ወታደሮች ተገድለዋል። የምዕራባዊ በይ ግዛት ነዋሪዎች ባለስልጣናት እንደገለጹት ጥቃት ደርሶበት የጋየው ተሽከርካሪያቸው መንገድ ዳር ተበታትኖ ይታያል። ከክልሏ ዋና ከተማ ከባይድዋ ወጣ ብሎ በደረሰው በዚህ ጥቃት የሌሎች አምስት ወታደሮች መቁሰል ምክንያት ሆኗል። በከባዱ የተጎዱት ወታደሮች ለሕክምና እርዳታ ወደ አቅራቢያው ሆስፒታል መወሰዳቸውም ተዘግበዋል። አልሸባብ በሬዲዮ ጣቢያው በአሰራጨው መግለጫ ለጥቃቱ ኃላፊነቱን ወስዷል። በዓለም ለረዥም ጊዜ በስልጣን ላይ የቆዩት የታይላንድ ንጉስ አርፈዋል። ንጉስ በሆምባልዳይ አዱልያ ለረዥም ጊዜ ታመው በባንኮክ ሆስፒታል ሕክምና ሲደረግላቸው ከቆዩ በኋላ በ88 ዓመታቸው ከዚህ ዓለም በሞት የተለዩት ዛሬ ነው። ሐኪሞች በተለይ ኩላሊቶቻቸው ክፉኛ መጎዳታቸውንና የደም ግፊታቸው በአስደጋጭ ሁኔታ በመውረዱ ከሳምባዎቻቸው የሚመጣውን ፈሳሽ የሚቀበለው ፕላስቲክ መቀየራቸውን እንዲሁም በሰው ሰራሽ መሳሪያ እንዲተነፍሱ መደረጋቸውን ካስታወቁ በኋላ የንጉሱ በህይወት መቆየት ተስፋ ምን ምኗል በማለት ተናግረው ነበር። ለዛሬ ያዝንላችሁ ዜና እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶች እናምራ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ እግዜርና እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱጌዘር በጥያቄን ጀምረው የዛሬውን ዘገባችን በተለያዩ የኢትዮጵያ አካባቢዎች ሰሞኑን ኢንተርኔት እንዴት ነው? አቶ ቪያ ማሪክ ላይ በፌስቡክ አስተያየቶቻችሁን ስጡን። ጽዮን ግርማ በለፍተ ተቀደም ወደ ተለያዩ አካባቢዎች ደውላ ያነጋግራቻቸው ወጣቶች እንደዚህ ብለዋል። ከሶስት ቀን በፊት ለአንድ ለሊት እና እስከ ረፋዱ ድረስ ተቋርጦ ነበረ። አጠቃቀሙ አንዳንዴ በጣም ቀዝቀዝ ይላል፣ አንዳንዴ ደግሞ ኖርማል ይሆናል። ግን ይሄ ደግሞ ሕዝቡ የመረጃ ፍሰቱን ምን ያህል እንደሚያደናቅፈው የታወቀ ነው። ከኢንተርኔት ጋር በተያያዙ የሚሰሩ ቢዝነስ ሊሆን ይችላል። ሌላው ስፔሻሊ አሁን ካለው ሁኔታ ሀገሪቱ ሁኔታ ጋር መረጃ ለመለዋወጥ ኢንተርኔት በጣም ትልቅ ድርሻ የተጫወተ እንደሆነ ይታወቃል እና በዚህ በዚህ ላይ ጉዳት ይኖሯዋል ብዬ አስባለሁ። ሰሞኑ ጎንደር ላይ ደህና ነው። ከዚህ ከወር በፊት ግን በጣም ችግር ነበረ። በቃ በዛ ምክንያት ተዘግቶ ነበር። መንግስት ነው የዘገው። አሁን ይሰራል። ሁ ያው የኢንተርኔት መቋረጥ ከብዙ ሰዎች ጋር ግንኙነት ማጓ ማ ይቋረጣል። በቃ ስልክ ኮሊንግ ብቻ ይደወልኛል፣ እደውላለሁ ከዚህ ውጭ የተለየ ሌላ ነገር የለንም። አሁን ማክሰኞ ማታ ድረስ ነበረ። እስከ ማክሰኞ ማታ ስድስት ሰዐት ድረስ እጠቅሚያለሁ። አምስት ሰዐት ስድስት ሰዐት ድረስ ነበረ። ተነስቼ ጠዋት ትወጣ ግን የለም። አ ብዙ ነገሮች ታነቢያለሽ እኮ በየቀኑ የሚጻፉ ነገሮች አሉ። ዳውንሎድ የምታደርጋቸው ነገሮች አሉ። የትምህርት ቤት የስራ ነገር ማስታወቂያ ይወጣል እኮ አይደለ? ኦንላይን ብዙ ነገር አለ ሆኖ በማህበረሰብ ላይ ብቻ አይደለም፣ በሀገርም ላይ ኪሳራ ነው። ፕላስ ደግሞ አንቺ ኢንፎርሜሽን እኮ ዛሬ እንደ እንትን ነው እንደ ምግብ እየታየ የመጣበት ሰዓት ነው። አይደለም አንቺ ከኮኔክሽን ውጭ ወይ ከኢንፎርሜሽን ውጭ ስትሆኝ እኮ ስራ አትሰሪም፣ ወይ ደግሞ በቃ ብዙ ነገሮች የተገደበ ነው። ይህ በሆነበት ሁኔታ ለግለሰብም፣ ለህብረተሰብም፣ ለሀገርም እንትን ነው፣ ኪሳራ ነው። ሞስትሊ አይሰራም፣ አይሰራም። አንዳንድ ቦታ ላይ ይሰራል፣ ስራ ይሰራል። ኢንተርኔት ሞባይል ኢንተርኔት ግን የለም። ይህን ከጠፋ ጀምሮ ፊው ታይምስ መቷለ ተወሰነ ደቂቃ ሲመጣ በትክክል ይሰራል። ንድ በኬብል ደግሞ አሉ ኮ ሬጉላር ኢንተርኔቱ ማለት ሞባይል ያልሆነው ኢንተርኔት አለ። በስልክህ ግን መጠቀም ስትፈልግ በስልክ መጠቀም አስችልም። አሁን ባለበት ሁኔታ ምን ያጎላል? ለአንድ ሰው በስልኩ ላይ ኢንተርኔት አለመኖሩ ሶሪ። ማለት ዝርዝር ኮሜንት ባላደግ ደስ ይለኛለ። እስካሁን የነገርኩሽ ስልክ ውስጥ ኖርማል ያለውን ሪያሊቲ ስለሆነ እዛ ላይ ዝርዝር ኮመንት ማድረግ አልፈልግም ከይቅርታ ጋር። በዚህ ጉዳይ ላይ ከድረ ገጻችን ላይ የተሰጡትን አስተያየቶች በማሰባሰብ ለእናንተ ይዘን ቀርበናል። ከማል መሀመድ እንግዲህ እንደጻፈልን በተአምር ኢንተርኔት መዝጋት መልስ ሊሆን አይችልም፣ ምክንያቱም የግጭቱ መንስኤ ለዘመናት ምላሽ ማግኘት ያልቻለ የህዝብ ጥያቄ ነው እና ህዝብ አንግቦ የተነሳባቸው ጥያቄ በእጅ ስልኬ ያለውን ኢንተርኔት አቋርጡልኝ እንዳልነበረው አቋርጠውልኝ እንዳልነበረው ሁሉ አሁን ግጭቱን የሚያስቆም መፍትሄ መሆን በጭራሽ አይቻለውም ብሏል እያስተካከልን ነው እንግዲህ የምናነባው መሀመድ ዳውድ ደግሞ በጣም የሚገርመው በደርግ የተሻለ ነበር ብሏል መሀመድ በደርግ ጊዜ ኢንተርኔት ነበር እንዲ እንግዲህ ስጥ እንግዲህ ብለነዋል ለነገሩ ስለ ዲሞክራሲ ነው ያወራኸው ጥያቄው ግን ስለ ኢንተርኔት ነበር እናመሰግናለን ለተሳትፎ መሱድ አሚኑ ደግሞ አልሰማችሁም እንዴ በማለት ነው ጥያቄውን የሚጀምረው በአስቸኳይ ጊዜ አዋጅ እኮ መቃወም ክልክል ነው። ያው ከጠየቃችሁን አይቀር ግን ምንድን ነበር የጠየቃችሁት? እኔ ኮ የመርሳት ችግር አለብኝ ብሏል። የመጨረሻው ሌሎቻችሁን የምናቀርባለን። በእምነት በዘውያ ሰውን የጎዱ መስሏቸው ነው የሚከስረው ቴሌ ነው ብሏል። እናመሰግናለን። ትምህርት ያላገኙ ሴት ልጆች ትምህርት ማግኘት ይኖርባቸዋል በማለት ድምጻቸውን ከሚያሰሙት የዓለማችን እውቅ ሴቶች መካከል ድምፃዊት አንድ ራዴ አንዷ ናት። በዋይት ሀውስ ዴይ የብሔራዊ ጸጥታ አማካሪ ከሆኑት ከሱዛን ራይስ፣ የአካዳሚ አዋርድ አሸናፊ ከሆነችው ሜሪል ስትሪፕና ከአራት አዳጊ ሴቶች ጋር በመሆን ቀዳሚ መቤት ሚሼል ኦባማን በማግኘት ተወያይተዋል። ባሳለፍነው በጋ ሚሼል ኦባማ በአፍሪካ የሚገኙ ሀገራትን ላይቤሪያንና ሞሮኮን ከጎበኙ በኋላ በርካታ ሴት ልጆች የቀለም ትምህርት ለማግኘት እንኳ አዳጋች እንደሆነባቸው ተናግረዋል። ማክሰኞ ለት በርካታ ሰዎች ይህንን ችግር ለመቅረፍ በሚደረገው እንቅስቃሴ ላይ ለመሳተፍ ፈቃደኝነታቸውንም ገልጸዋል። በተደጋጋሚ ያስተዋል ነው ጉዳይ የአገር መሪዎች ሆኑ ታላላቅ የንግድ ተቋማትና የዩናይትድ ስቴትስ አዳጊ ሴት ልጆችን ጨምሮ ሌሎችም የእናንተን ችግር ሲሰሙ በጣም ነው የሚያዝኑት የሚደነግጡትም። እናም በሙሉ ፍቃደኝነት እናንተን ለመርዳት ዝግጁነታቸውን ገልጸዋል። በሲኤንኤን የቴሌቪዥን ጣቢያ ጥናታዊ ፊልም ከመታየቱ በፊት ተዋናይት ሜሪል ስትሪፕ ፊልሙን ለማየት ለታደሙት ተመልካቾች በዓለማችን በየትኛውም ቦታ ለሚገኙ ሴት ልጆች የምንሰጠው ግምት ከፍተኛ መሆን አለበት በማለት ንግግሯን አሰምታለች። And, um, so that's what I, I do hope. I think we need to help boys to understand that the door has to be opened. ሁሉም ቤተሰብ መተባበር አለበት። የሰው ፍጥር ሁሉ እንደ አንድ ቤተሰብ ተስፋ የማደርገውም እንደዚህ ነው። እንደማስበው አዳጊ ወንዶችንም ሁኔታውን እንዲረዱ በሮች እንዲከፈቱ ማገዝ ይኖርብናል። ለጀብዱ ተብሎ ሳይሆን ግማሽ አካሎቻችን እኩል እድል እንዲኖራቸው ማድረግ ተገቢ በመሆኑ ነው። ከተዋናይት ስትሪፕ ጋር በመድረክ ንግግራቸውን ያሰሙት አዳጊ ሴቶች ትምህርትን ለማግኘት ረጅም ርቀትን በየቀኑ የሚጓዙ ተማሪዎች ናቸው። ይህ ሁሉ ሳይገድባቸው ለሌሎች ተምሳሌት መሆናቸውንም ደጋግመው ይናገራሉ። ባለንበት ማህበረሰብ በጣም አስፈላጊዎች ነን አዳጊ ሴት እንደመሆናችን የወደፊት ማንነታችንን ማወቅና ለማንነታችንም መታገል ይኖርብናል። ምናልባት አሁን የትም የማንደርስ መስሎ ሊሰማን ይችላል። ነገር ግን ወደፊት በዓለማችን አንድ የምንጫወተው ሚና ይኖረናል። በሲንኔን ድህረገጽ ሲንኔን ዳት ካም ቀዳሚ ትመቤት ኦባማ ባሳተሙት ርዕስ አንቀጽ የኮሌጅ ትምህርታቸውን በሚከታተሉበት ወቅት የገንዘብ እርዳታ ማግኘታቸው እጅግ እንደጠቀማቸው ተናግረዋል። ዩናይትድ ስቴትስ አዳጊ ሴቶች ይማሩ በሚል ፕሮጀክት ከአንድ ቢሊየን ዶላርስ በላይ መድቧል። የዓለም አቀፉ ባንክም በበኩሉ ከሁለት ቢሊዮን ዶላርስ በላይ በሚቀጥሉት አምስት ዓመታት ውስጥ ለትምህርት ሽፋን የሚውል ገንዘብ እንደሚመድብ ገልጿል። ከአስረኛ ክፍል ትምህርቷን ያቋረጠች ኢትዮጵያዊት ወጣት ታሪክን እናሰማችሁ። ወላጆቻቸው መሞታቸውን ተከትሎ ለታናናሾቿን ለማሳደግ በዳንግላ ከተማ አንድ ሆቴል ውስጥ በምግብ አብሳይነት ተቀጥራ መስራት ጀመረች። መሰረት ንጉሴ በርካታ ደንበኞችን ያፈራች የምግብ ባለሙያ ነበረች። ቤተሰቦቿን ሰርታ በምታገኘው ገንዘብ ትደጉም ነበር። ለሶስት ዓመታት የዘለቀ ሰላማዊ የፍቅር ጓደኝነታቸውን ወደ ትዳር ለማጠንከር በምታደርገው ጥረት ያለ መግባባት በመካከላቸው በመከሰቱ የፍቅር ጓደኝነታቸው ይቋረጣል። ሰለሞን በላይ የተባለው ይህ የቀድሞ ጓደኛዋ ግን መለያየቱ ያልተዋጠለት ኖሮ መውጫ መግቢያዋን ተከታትሎ ባላሰበችው ሰዓትና ቦታ ፊቷ ላይ አሲድ በመድፋት ለከፍተኛ ስቃይ ዳርጓታል። መስታወት አነጋግራታለች። ከባህር ዳር 80 ኪሎ ሜትር ላይ በምትገኘው በዳንግላ ከተማ በምግብ ስራዋ የተወደደች በርካታ ደንበኞችንም ያፈራች የምግብ ባለሙያ ነበረች። መሰረት ንጉሴ አሁን አዲስ አበባ ገርጂ አካባቢ ሕክምናዋን በመከታተል ላይ ብትገኝም የሕመም ስቃዩዋ ግን አሁንም አልቀነሰም። ፊቷና ሰውነቷ ላይ የፈሰሰው አሲድ ክፉኛ ስለጎዳት ወደ ውጭ ሀገር በመሄድ ሕክምናን ትሻለች። ግንቦት 17 2008 ዓ.ም የደረሰባትን አደጋ እንዲነግራኛለች ከዛ

እንግዳ ነው የመሰለኝ። ምን ፈልጎ ነው ዘወር ቁልፉን እንዳራሱ ዘወር እያለ መዝለል ጀመረ። በተደፋብኝ በኋላ ማየት አልችልም ስለሆነ ነገር ነበር አንገት

ነርብ የለ ጭንቅላት የለ ያለ ምንምና፣ የአራት አመቷ መሰረት ንጉሴ ለቤተሰቦቿ አራተኛ ልጅ ናት። እናትና አባት በህይወት ባለመኖራቸው ምክንያት ከበታቿ ያሉትን እህቶቿን ለመርዳት ትጥር ነበር። ከባህር ዳር ወደ አዲስ አበባ የካቲት አስራ ሁለት ሆስፒታል ለሕክምና ብትላክም የሕክምና አልጋ ባለመኖሩ ምክንያት በመጠባበቅ ላይ ትገኛለች። የምትኖርበትን ቤት ከመከራየት ጀምሮ የህክምና ባለሙያዎችን ጨምሮ በግል ህመሟን ለማስታገስ በመጣር ላይ ቢገኙም ለተሻለ ህክምና ወደ ውጭ ሄዳ መታከም ግን ለመሰረት ያስፈልጋታል። መሰረት የህክምና ወጪዋን ለመሸፈን አቅም ያለውን ሁሉ በመማጸን ላይ ትገኛለች። የድምፁ ጥራት የቀነሰበት ምክንያት ድምጿን ጎላ አድርጋ መናገር ባለመቻሏና በፊቷ ላይ በደረሰው ጉዳት ምክንያት አፏን በደንብ ማንቀሳቀስ ባለመቻሏ ነው። በዚህ ታሪክ ላይ እንግዲህ አስተያየቶቻችሁን ስጡን። በሴቶች መብት ላይ በተለይ በትንኮሳ ጎንተላ በተመለከተ አሁንም ኢትዮጵያ ውስጥ ባሉ ጉዳዮች ላይ አስተያየቶቻችሁን፣ የደረሰባችሁን በሙሉኛ ፌስቡክ ላይ ጻፉልን። አት ቪያ ማሀሪክ ላይ አስተያየቶቻችሁን እንቀበላለን። ወደ ተከታዩ ዘገባችን እንለፋውን። እንግዲህ የፊዚክስ ትምህርት እንደኔ ይከብዳችኋል። እንደኔም አንዳንድ ጊዜ ደግሞ ፈለጣው ሲያስቸግር ይደብራል አይደል? አንድ ኢትዮጵያዊ ታዲያ አሜሪካዊ የፊዚክስ ፕሮፌሰር ትምህርቱን በቀላሉ ለመረዳት የሚያስችል መጽሐፍ ጽፏል። በኢንተርኔት ገበያ ላይ የዋለው መጽሐፍ በቀላሉ በስልክ በአይፓድ እና መሰል የአንድሮይድ ተገልጋዮች እንደዚሁም በኮምፒውተር ለማግኘት የሚቻል ነው። ርዕሱ ፊዚክስን ብዙም ቀለሜ ሳይሆኑ እንዴት መረዳት ይቻላል? አንደርስታንዲንግ ፊዚክስ ላይክ ነርድ ዊዝአውት ቢካሚንግ ዋን ን ሞር ይላል ጸሐፊው። ዶክተር ካላዩ በላይን አነጋግሬዋለሁ። 'Cause I can find velocity. Miss Mills she taught me. Gonna get five on this exam. That's a guarantee. Elastic collisions I've been observing, but your momentum don't need conserving. My love for friction is concerning when you talk, talk physics to me. የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አሁን እንግዳ ይዘናል። ዶክተር ካላዩ በላይ ይባላል። ከታላሃሲ ፍሎሪዳ ነው ያሳፈር ነው። ጤና ይስጥልን ዶክተር ካላዩ እንደምን ናችሁ? እንደምናለህ። በዚህ አዲስ ዓመት አዲስ ገጸ በረከት ለተማሪዎች ለወጣቶች ይዘ ቀርበሃል፣ ፊዚክስን የተመለከተ እስኪ ስለ መጽሐፈ ጥቂት በለን። መጽሐፉ እንግዲህ የተጻፈው በልጆቻችን ላይ አውንታዊ ተጽዕኖ ለማስ ለማስመጣት ከሶ ሲሆን መጽሐፉ ለየት ተደርጎ የተጻፈ ነው። መጽሐፉ ስለ ፊዚክስ ትምህርት ነው። ከፊዚክስም በተጨማሪ ግን ሌሎች ገጠመኞችም ያስተምራል እና መጽሐፉ አቀራረብ ከሌሎች መጽሐፍ የተለየ ነው ብለን እናምናለን። መጽሐፉ ለመጽሐፍ የገፋፋኝ ነገር ምንድን ነው? ሰዎች እኔ ፊዚክስ አስተማሪ ነኝና ሰዎች ሳስተምራቸው ፊዚክሱ ተረዳን፣ ገባን ይሉኛል። ከሂደው ግን መጽሐፉ በሚያነብበት ሰዓት አልገባንም ይሉና፣ እንግዲህ በአንድ ሰው ውስጥ ያለ ችሎታ ሌሎች የማየት አስቀድሞ የማየት ችሎታ አላቸው እና አንተ እንደምትናገረው እንደምታስረዳን ለምን አትጽፍም? ሲሉኝ ለብዙ ዘመናት ቆይቷል እና እኔም አስበታለሁ እያልኩኝ ቆይቼ የዛሬ አምስት ዓመት ገደማ ግን መጽሐፉን ለመጻፍ ተነሳሳ። ዶክተር ካላዩ በውይይት ያለውን እስኪ እናሰማችሁ ምን እንደሚመስል እንግዲህ ውይይቱን የሚያደርጉት ካሲ ተማሪዋ ነች እና መምህሯ ደግሞ ጆን ይባላል። ሁለቱ እየተወያዩ በውይይት ነው የፊዚክስ ጽንሰ ሀሳቦችን የሚያስረዱት። የፊዚክስ ትምህርት እንደከበደች ሰማሁ ኬሲ። በፍጹም ፕሮፌሰር ጆን መክበድ ብቻ እኳ አይገልጸውም የፊዚክስ ነገር ተደባልቆብኝ ጨንቆኛል። አንደኛ አይገባኝም፣ ይሄ ደግሞ በጣም እያስጨነቀኝ ነው። ሁለተኛ ኢንተርኔት ውስጥ ፊዚክስን በቀላሉ ለማጥናት የሚያስችሉ መንገዶችን አፈላለሁ። ሆኖም የቤት ስራዬን ለመስራት ስቀመጥ ከዚህ በፊት ቀመሮቹን የማውቃቸው አልመስልሽ ይለኛል። የቀደመው መልመጃ ከሌላኛው ይደበላለቅብኛል። ሶስተኛው ችግር ደግሞ ፊዚክስ በእኔ ሕይወት ፋይዳ አለው የሚል እሳቤ የለኝም። ስለዚህ ፊዚክስ ደባሪ ትምህርት ሆኖብኛል። ወይ ስለማይገባኝ ይሆን? እንዲህ ከፊዚክስ ተራርቅ የቀረው ፊዚክስ ይከብደናል፣ ይላሉ በርካታ ወጣቶች። በትምህርት ጊዜ በሚያነቡበት ጊዜ ይከብዳቸዋል። ይሄ አቀራረብ የተለየ የሚያደርገው ምንድን ነው? አንዱ በውይይት መልክ በመሆኑ አስተማሪው ተማሪውን ይጠይቃል ተማሪው ደግሞ አንዳንድ ጊዜ አስተማሪውም ይጠይቃል። የገባውም ካልሆነ ይሄም አብራራልኝ ብሎም ይጠይቃል። ስለዚህ በዚህ መልኩ ስለተጻፈ ተማሪው በሚያነብበት ሰዓት ሁሉ ጊዜ ፎከስ ሁኖ ነው የሚያነባው። አይምሮ ወደ ሌላ አይሄድበትም ወይም እንቅልፍ ወይም ሌላ ሀሳብ በውስጡ አይገባም እና በዚህ የተነሳ ነው ይህንን መጽሐፍ የሚያስተምረው። ፊዚክስ በዚህ መልኩ ከገባን ያካየ ነው የሚከብድ አይደለም። እና የሚያስጨብጥ ሰው ስለታጣ ከታች ጀምሮ መሰረቱ የሚያስይዝ ሰው ስለታጣ እንጂ ፊዚክስ በእውነቱ ከባድ ነው ብዬ እኔ አልቀበልም። ከመጽሐፉ በሚገኘው ያለው የሰዎች አስተያየት ደግሞ ሂስትሪ የተማሩ፣ አካውንቲንግ የተማሩ የተለያየ ትምህርት ያላቸው ሰዎች አንብበውት ሊገባቸው እንደቻለ በሚሰጡት አስተያየት እናገኛለን። እና ይህ ሊደረግ የሚችል ነገር ነው። ዶክተር ካላዩ እኔ እንግዲህ ፊዚክስ ከማይገባቸው ሰዎች አንዱ ነኝ ማለት ነው። ምክንያቱም ፊዚክስን እንደ ፈለጣ ካልኩሌት ይደረግና የሆነ ቁጥር ላይ ይደረሳል። ግን በእውነተኛ ህይወት ውስጥ እንዴት እንደሚመጣ ማሰብ አሁን ከማይችሉት ሰዎች መካከል አንዱ እኔ ነኝ እና በምሳሌ የምታስረዳቸዋሉ። እስኪ አንዱን እናንሳ። ጄምስ ቦንድ በምሳሌ አለ በአንድ ግሩም ፀሐያማ ቀን ታዋቂው የስለላ ሱረት ተዋናይ ጄምስ ቦንድ ግልጽ ጃጓር መኪናውን በጠባብ መንገድ ላይ በከፍተኛ ፍጥነት እያሽከረከረ ነው። ነፋሱ ጸጉሩን ያርገበግባል። ከፊት ገጽታው ላይ የሚንጸባረቀውን የፀሐይ ብርሃን በጥቁር መነጽር ከልሎ እየጨሰ ነው። በድንገት ፈንጂ ወደ መኪናው ተወረወረበት። የሚያዋጣው ጀምስ ቦንድ ቶሎ ብሎ ፍሬኑን መያዝ እንዳለበት እና ፍሬኑን ሲይዝ ግን ቦምቡ አልፎት ሂዶ እንደሚወድቅ እና እሱም ከአደጋ እንደሚደርስ በምሳሌ ይጠቀሳል። እና ምንድነው በእኔ አስተሳሰብ ይህንን ሰዎች ይህንን ሁኔታዎች ከተገነዘቡ በኋላ በተለይ በስዕል የሚያሳየውን ነገር ካዩ በኋላ በአይምራቸው ተቀርጾ ስለሚቀር አይረሱትም። እና ፊዚክስ የሚያስፈልገው እንደማይረሳ አድርጎ ማስተማር ነው የሚለው ነው በእኔ እምነት ያለኝ። ስለዚህ ፊዚክስን ለመማር የፊዚክሳዊ አስተሳሰቦቹን አይምሮ ውስጥ በደንብ በእለት ተዕለት ኑሮ ባሉ ሁኔታዎች ቀርጾ ማስቀመጥ ነው አላማው ማለት ነው የዚህ መጽሐፍ ልክ ነው። ሌላ ጠቃሚ ነገር የዚህ መጽሐፍ እንዳየነው ደግሞ ወላጆችና ልጆቻቸው አብረው ሊያነቡት ይችላሉ። መጽሐፉ አሁን በአማዞን እና በአፕል በሚባሉ መድረኮች ነው የሚሸጠው ያለ እና አማዞን ይሄ ላፕቶፕ ያላችሁ ወይም አንድሮይድ ሳምሱንግ የሆነ እንትን ካላችሁ አማዞን ሂዳችሁ የኔን ስም ስትጽፉ ታገኙታላችሁ። መጽሐፉ ሁለት ክፍል አለው። አንደኛው መጽሐፉ ራሱ ሲሆን ሁለተኛ ተማሪዋ በተማሪዎቹ መሰረት የምትሰራቸው ጥያቄዎች አሉ እና ጥያቄዎቹን የያዘው ደግሞ ሶሉሽንስ ማንዋል ብለን የጻፍነው አለ። ሁለተኛው ቦታ ደግሞ አይፓድ፣ አይፎን ወይም ማክ የሆነ ኮምፒውተር ካላችሁ ደግሞ በማክ ኮምፒውተር ነው የሚገኘው። በኢትዮጵያ ውስጥ ሆኖ ለመግዛት ይህንን ያስቸግራል። ኢትዮጵያ ውስጥ የሚታተምበት መንገድ እየፈለግን ነው። ግን አሜሪካን አገር ያሉ ወይም ውጭ ሀገር ያሉ ሰዎች እንደ ጊፍት ለኢትዮጵያውያን ወገኖቻቸው ሊገዙት እንደሚችሉ ለመግለጽ እወዳለሁ። በጣም ነው የማመሰግነው። ዶክተር ካላዩ በላይ ታላሃሲ ፍሎሪዳ የሚኖር ኢትዮጵያዊ ፕሮፌሰር ነው። አመሰግናለሁ። እኔም አመሰግናለሁ። መልካም እመኛለሁ። እንግዲህ ዝግጅታችን እየተጠናቀቀ ነው በርካታ አስተያየቶች እየደረሱን ነው በተለይ ስለ መሰረት ጉዳይም አስተያየቶች ደርሰውናል በዚህ ጉዳይ ላይ ባለሙያዎችን ለማነጋገር ሞክረናል እስካሁን ምላሽ የሰጡን የሉም ግን እንዳገኘን በሴቶች ጉዳይ ላይ እንደዚሁ የባለሙያዎችን አስተያየት ይዘን እንመለስበት በነገሮች ላይ ሀናን ቆንጆ ኢትዮጵያ ውስጥ ነች ወይ ያለችው በጣም ታሳዝናለች አቅሙ ያለው ያላቸው ቢረዷት ብላለች እናመሰግናለን በርካታ አስተያየቶችን አት ቪዋ ማሪክ ላይ ተቀብለናል ሰአታችን ግን አብቅቷል። ስናስተናግዳቸው ያመሸ ነው። ሄኖክ ሰማጊዜርና እኔም መስታወት አድረገው ነበር። መልካም ምሽት።